ብ ወ መንስት ስ ህዶ አምላክ ሚ የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረትህ፣ ቸርነትህ የአባትነት ፍቅር ሳይለየን አመቱን በሰላም አክርመህ ዛሬ ከያለንበት ተሰብስበን በአንድ ላይ ሆነን አንተን እንድናመሰግን እና እንዲህ ባለ መልኩ ይህን ሰዓት በዚህ ቦታ እንድናሳልፈው ጊዜውን፣ ቦታውን፣ ሁሉንም ነገር ስለፈቀድክልን እናመሰግናለን። ላካችን እግዚአብሔር በየትም ብንሆን አንተ ስላልጣልከን፣ በስደትም እንኳን አብረህን ስለሆንክ፣ አባቶቻችን ስለባረክከን፣ እኛም አንደበቶቻችን ቃልህን አውቀው እንዲናገሩ ድሉን ስለሰጠህን ከፍ ያለ ምስጋና እናቀርብልሃል። በመዝሙሩ በቅዳሴው በማህሌቱ እንደባረከን ሁሉ እንደገና በላይችን ቀሪ ጊዜ ደግሞ በቃል እንድትባርከን ፈቃድህን እንጠይቃለን። ለዚህም ጉባኤውን አሳልፈን ላንተ እንሰጣለን። አሜን። ብፁዓን አባቶች ሊቃነ ጳጳሳት፣ የተወደዳችሁ የተከበራችሁ ካህናት፣ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ቸር አምላክ ስለሆነ ብቻውን ለእኛ የሚሰራው ስራ እጅግ ብዙ ስለሆነ እንዲሁ ዝም ብለን ተመስገን ከማለት በቀርብ ሌላ ቃላት እንኳን ማግኘት ስለማንችል ላደረገልን ነገር ክብር ምስጋና አቅርበናል። መቼም ቢሆን በዚህ ምድር ላይ እንደ ሰው ከእግዚአብሔር ጥገኛ የሆነ ፍጡር የለም። እዚህ ካለን ሰዎች ማናችንም ቢሆን የእግዚአብሔር ጥገኛ ያልሆነ ሰው የለም። ሁላችንም ከእግዚአብሔር የተደረገልን በእግዚአብሔር ስር ያለን ሰዎች ነው። ስትንፋሳችን ቢቆም ሁሉ ነገር ይቆማል። ስለዚህ ስትንፋሱ የእሱ ስለሆነ ይህንን ስላደረገ ለዚህ ብቻ ምንም ነገር ባይኖረን እንኳን ለዚህ ብቻ እናመሰግናለን ባለፈውም እንደተናገርኩት እኛ የፈለግነውን ሳይሆን ለእኛ የሚያስፈልገውን እግዚአብሔር እንዲሰጠን ደግሞ ሁልጊዜ እንለምናለን። እኔ የፈለግኩትን ባገ ቢሰጠኝ ኖሮ እግዚአብሔር እስካሁን ድረስ ወይ እስር ቤት ነበር መሆነ። ነገር ግን ለእኔ የሚያስፈልገኝን እግዚአብሔር ስለሚያውቅ፣ በሱ ፈቃድ በሱ ቸርነት ይሄው እስካሁን ድረስ እዚህ ቁሜ አለሁ። ሁላችንም እንደዛ ነን። እዚህ ካለን ሰዎች ፍላጎታችን ብናደርግ እዚህ ቤተክርስቲያን አሁን ሰው አይኖርም። ምክንያቱም እኛ የምንፈልገው ሁልጊዜ አጥፊያችን ነውና፣ ነገር ግን የሚያስፈልገንን እግዚአብሔር እንዲሰጠን እንለምናለን። አሁን ለምን እናመሰግን፣ በአንድ ላይ መስለን በሰላምታ ልውጥ እግዚአብሔር እናመሰግናለን። እንደምን አደራችሁ? እንደምን ከረማችሁ? እንደምን አላችሁ? የእግዚአብሔር ስም የተመሰገነ ይሁን። አቡነ ዜና የጥምቀት ለት ብድግ ብለው ትምህርትስቱ ተባሉና እና ብድግ አሉና፣ በጣም ዛሬ በጣም ለመናገር ተዘጋጅቼ ነበር አሉ። በጣም በጣም በጣም ብዙ ነገር ለመናገር ተዘጋጅቼ መጣሁ አሉ። ግን እዚህ ስላጣ በሙሉ የተዘጋጀሁበት ተሰርቶ ስላገኘሁት ተውኩት አሉ። ባጭር ነገር ነው የምንማረው። በሱ ቁስል እኛ ተፈወስ ምን የሚለው የትምህርታችን ነ በሱ ቁስል እኛ ተፈወስ። በዓመት በዓመት ይህንን በዓል ስናከብር፣ በየቀኑ በሕይወታችን የክርስቶስ ነገር ስናስብ፣ መጀመሪያ ስለ ክርስቶስ መከራ ስናስብ መጀመሪያ የኛ ኃጢአት በትክክል ካልገባን የክርስቶስ መከራ አይረዳንም። ወይም በሌላ አነጋገር የክርስቶስን መከራ በደንብ ከተረዳ ነው የኃጢአታችን ጥልቀት ምን ያህል እንደሆነ እንረዳለን። ይህን ዓረፍተ ነገር እንደገና መልሰዋለን። የኃጢአታችን ጥልቀት በትክክል ካልተረዳ ነው የክርስቶስን መከራና ቁስል አንረዳው። በሌላ መልኩ የክርስቶስን መከራና ቁስል በትክክል ከተረዳ ነው የኃጢአታችን ጥልቀት ምን ያህል እንደሆነ እንረዳዋለን። እየተግባባ ከዚህ ተነስተን እንደው መጀመሪያ የና አዳምን ነገር ስናይ ምንም አይነት ነገር ሳይኖራቸው ከኖሩበት ቦታ ተሰደው ስሙ እንዲኖሩበት የተፈቀደላቸው ቦታ ምድረ ፋይድ ነው የሚለው። ፋውድ የመከራ ምድር ነው የሚለው። ከዚያው ቀጥሎ መሬት ከሰው ኃጢአት የተነሳ እሾህና አሜከላ አመቀለች ነው። አሜከላ የሚለው እሾህ በኢትዮጵያ በገጠር ነው የሚገኘው። ከተማ ያደጋችሁ ልጆች አሜከላ የሚለውን እሾህ አታውቁትም። በጣም ከወጋ መርዛማ መርዙ፣ ይሄ ምስማር ተሳስቶ ሲወጋችሁ ቶታኖስ ይዘናል የሚል ሰው ጋር አይታችኋል። እንደዚህ አይነት እሾህ ነው አሜከላ የሚለው ምስማር ይሄ የዛገ ምስማር ሰውነታቸውን ሲወጋው ወዲያውኑ የሚገል አሜከላ ማለት እንደዚህ አይነት ወዲያው ሰውን የሚገል ማለት ልክ ሰው ኃጢአት ሲሠራ እና በኃጢአት ውስጥ ሲወድቅ ሁለንተናው አሜከላ ሆ መርዛማ፣ ምንም አይነት ማንድር ለራሱም የማያስደስት ለሌላውም የማያስደስት ዙሪያውን ላለውም የማያስደስት፣ በቃ በመከራ የተዋጠ ፍርሃት፣ ጭንቀት፣ ውሸት፣ ማታለል፣ ጠቅላላ በዚህ ምድር መጥፎ የምንላቸው ነገሮች በሙሉ እየወረሩት ማለት ነው። ታዲያ እንደዚያ ከነበረ ሰው ዛሬ የአይነት ውበት ኑሮት በአንድ ላይ እንዴት ሊዘምር ቻለ ነው ጥያቄ። እንዴት እንዲህ አይነት ያገኝቷቸው ራሳቸውን በቅጠል ራሳቸውን ለማየት እኮ ነው ራሳቸውን ለማየት አሳፍሯቸው ሰውነታቸውን በቅጠል የሸሸጉና ማን አደረገ ሲባል እሷ ናት፣ እሱ ነው፣ እሷናት እሱ ነው እየተባሉ ሲወነጃጁ ላይ ነበር ሁለቱ ነው ሰላማዊ ኑሮ መኖር ያቃታቸውን ያቃተው ሰው ዛሬ አንድ ሰው አንድ ትልቅ ቤተክርስቲያን ውስጥ ጸንቶሎ ድምፁ እንዳይሰማ የሆነበት ምክንያቱ ምንድን ነው? ምክንያቱ አንድ ነው። እሱም ያንን መርዛ ያን ተሸክሞ ቆሞ የእሱን ውበት ለእኛ ስለሰጠን ነው። ታያችኋል። ምን የፈለግኩ ገባችኋል? ወገኖቼ ምን ስለሆነ ነው አሁን እዚህ እንደዚህ አምረን የተሰበሰብ ነው። እንደዚህ የሆነውማ Then I ያንን ሁሉ ተሸክሞ በላዩ ላይ ሰውነቱ እንደ ጨርቅ ብስክስክ ብሎ ወድቆ ገላው አጥንቶቹ ተቆጥረው፣ ያዩት ሁሉ አይናቸውን ሸፍነውበት እረ ምን ቡና ብለው ያንን ከባድ ሸክም የሚሰቀልበትን ግን ሰላሳ ሰዎች መሸከም አቅቷቸው እሱ ብቻውን ተሸክሞት ሄዶ አስራ አራት ጊዜ ሲወቅ ግንዱን የሚያነሳለት አቶ ብቻውን ተሸክሞት ያንን ብሎ አድርጎ ነው ለእኛው ውበቱ የሰጠ። ሲያስቡት መከራ ነው። ህናንም ይሰቅ የጸለየውን ጸሎት ብታወት በጎለጎታ መሞቱን የሚያውቀው እሱ ብቻ ነበረ። ገዳዮቹ እራሳቸው ወንጀል ስለሌለው ለመግደሉ እሱን ለመግደል እርግጠኞች አልነበሩ። ምክንያቱም ወንጀል ስለሌለው በዚህ ምድር ላይ ከባዱ ነገር አንድን ንጹህ ሰው ወንጀለኛ ማድረግ ነው። ወንጀለኛ ማሰር የመጨረሻ ቀላል ነው። ፈልጎ ማግኘት ብቻ ነው። ሌላ ነገር የለውም። ምንም ቀላል ነገር ንሰው፣ ለማሰር ለማሰርና ለመግደል ግን የተራቀቀ ነገር ያስፈልጋል። የሮማ መንግስት መሪዎችም የአይሁድ የሃይማኖት መሪዎችም ህዝቡም በሙሉ ይጨነቁ የነበረው ኃጢአት እንዴት እናገኝ ነው። መምርቃነ ጥርቃ አንድ ጊዜ የሰጡት ርሳለ ወንጀል የሌለበት ወንጀለኛ አሉት። አንዲት አይነት ነው ወንጀል ወንጀል ተሸክሞ ለመሞት ዝግጁ በመሆኑ የሞቱ ክፋትና አስቀያሚነት ከወዲሁ ስላወቀው፣ የሰውን ጨካኝነት በውስጡ ኃጢአት ያለበትን ሰው ጨካኝነት ከወዲሁ ስላወቀው ጸሎት ሰሌ እድማው አልቆ እዙ ወረደ ነው የሚለው ጸሎቱ በጸሎት ጊዜ እና ምን አለ ቢሆን ይችት ዋ ከኔ ትለላ ከባድ ነበር። ነገር ግን አባቶ ያንተ ፈቃድ ይሁን አለ። የእሱ ፈቃድ ልጁን በመስቀል ላይ አድርጎ እኛን የልጁን ፍቅር ሰጥቶ ለእኛ የልጁን ጽድቅ ሰጥቶ እኛ እንዲህ ባለ በአማረ መልክ በእግዚአብሔር ፊት እንድንኖር ነበረ። ያንን በፈቃዱ አደረገ። ዛሬ የምናስበው ምንም አይነት ነገር ውበት የሚባል ነገር ያልነበረን ሰዎች፣ ምንም አይነት ነገር መልካም የሚባል ነገር ከአንደበታችን የማወጣ ሰዎች፣ ኢሳያስ እንዳለው ጽድቅ ብለን የምንሰራው ጽድቃችን ራሱ የመርገብ ጨርቅ የሆነብን ሰዎች፣ እኛ እንዴት ብለን አሁን እንቆም ነበረ? እሱ በመስቀል ላይ ማይቆም ያን መራራ ሐሞት ጣማኝ ባለ ጊዜ በሞትና በሕይወት መካከል በነበረ ጊዜ፣ ያን መራራ ሐሞት ለጥሙ ባይሰጡት ሆነና ያንን ጉንጭት ብሎ ነብሱን አሳልፎ ለእኔና ለእናንተ ባይሰጥ ኖሮ ስለዚህ አምላካችን ምናችን ነው ሐሞት? አምላካችን የኛ ውበት ሆነ። የኛን እርግማን ወስዶ የእኛን አስቀያሚነት እሱ ተሸክሞ ለእኛ ግን ውበቱንና መወደቱን ሰጠ። እንዲህ ከሆነ የእኛ ድርሻ ምንድን ነው ዛሬ? የክርስቶስ ፍቅር ከገባ ቢያንስ እንኳን ቢያንስ እንኳን በሕይወታችን እርስ በእርሳችን እንፋቀር። እንዲሁ ቢያንስ ሌላ እንኳ ማለት ባለች ቢያንስ እንኳ ያፈሰሰ ለእኛ የፈሰሰ ደም የእኛ መሆኑን ተገንዝበን ልጅነታችንን እናረጋግጥ። በአሜሪካ ሀገር መሆነ በየትኛው ሀገር የሚኖሩ ዜጎች የዜግነት ግዴታ አለባቸው። ምናልባት ኢትዮጵያውያን ብዙ ጊዜ ኢትዮጵያ ሰው ሲባል ብዙ ጊዜ እኔ ነው እንጂ ለኃላፊነት የመሸከም ኃይል የለውም ኃላፊነት መሸከም አይፈልግም ሰው ሲባል፣ በአገር ደረጃም ሆነ በማንኛውም ደረጃ። ታዲያ ሕግ አለ እነዚያ ሰዎች የሚያሰራ ይሄ ዜግነት ግዴታቸውን እንዲወጡ የሚያደርግ ሕግ አለ። ያን የዜግነታቸውን ግዴታ ካልተወጡ የዚያ አገር በዚያች ሀገር የሚደረገው ማንኛው ነገር ለእነዚያ ሰዎች አይደረግም። ምናልባት ከሀገሩቱ ላይ ባሉ ይችላል ምናልባት ወይም እንደው ዝም ብሎ እንደኛ መሪዎች ድግ ብሎ የሀገር ካህዶች ላይባሉ ይችላል። ግን በሀገሪቱ ያለውን ጠቀሜታ ለማግኘት አይችሉም፣ ምክንያቱም ግዴታቸውን አልተወጡምና እኛ በዚያ እንዳልኳችሁ ከአንድ ክልል ከአንድ የመከራ ክልል ከአንድ ሌላ የመከራ አገዛዝ አስቀያሚ ከሆነ አገዛዝ ወደ አንድ ሌላ መልካም ወደምን አገዛዝ ነፃ ወትላል ከአንድ ህይወትን ከሚያስመር ተስፋ ከሚያስቆርጥ በእግዚአብሔር ፊት ከማያስቆም ከአሳፋሪ ነገር ያንን አሳፋሪውንና በእግዚአብሔር ፊት የማያስቆመውን ነገር ክርስቶስ ራሱ ተሸክሞ አቁሞ እኛን ያን በእግዚአብሔር ፊት እንድንቆም በደስታ እንድንቆም፣ ብርሃናችን እንዲበራ ተወዳጅ እንድንሆን አድርጎና ያ የእግዚአብሔር መንግስት የሚባለው ለዚያ እያንዳንዱ የመስራት ኃላፊነት አለብን። ምንድ ናቸው? አሁን አሁን የዚህ የተሰበሰበ ሰው በሙሉ ምንድን ነው ምንድን ነው ስሙ? ምንድን ነው ስሙ? ምንድ ነው ስሙ? ክርስቲያን። እስኪ በደንብ አስቡና አሁን ሁላችሁም ወደ ሌላ አትቀስሙ። ይሄ እንዴ ሳረግ የው ሶስቱ ወደ እኔ ነው የሚሆነው አይታችሁ፣ እንደው ሶስቱ ወደ እኔ ነው የሚቀስረው፣ ምክንያቱም ብዙ ወደ እኔ ነው እያንዳንዱ ነገር። እያንዳንዳችሁ እስቲ ልባችሁን እዩት። በእውነት ክርስቲያን ነን ወይ? በእውነት ክርስቲያን ያሰኘን የክርስቶስ መከራ በሕይወታችን አንዳንድ ጊዜ አለ ወይ? ለመሆኑ ትዝ ይለናል ወይ? ክፉን ነገር ልንሰራ ልባችን ሲነሳሳ የክርስቶስ መከራ ትዝ ይለናል? ኧረ አምላኬ የሞተል ለዚህ አደለም እኮ ብለን ልባችን እንደዚህ ትዝ ብሎት ያውቃል? ነው ወይስ መቼ ሆነውድ ብለን አስበን እንዲያው እሑድ እስኪደርስ ድረስ ያውም ደግሞ ያውም ደግሞ ቄሶቹ ሊጨርሱ ሲሉ ደርሳለሁ ብለ አንድ ሂሳብ የሰዓት ሂሳብ ልስራላችሁ ና ትምህርት የለደምድም በዚያ ላይ ምን ያህል የዚያል ምን ያህል የሁሉ ሕይወት የተከፈለልን መሆኑንና ለዘላለም ሕይወት የምናያል መሆኑን በዚያች ላይ አስበን ትምህርት የል እዘጋለሁ። የሳምንቱ ሰዓት ስንት ነው? በሳምንት ስንት ሰዓቶች አሉ? በቀን 24 ሰዓት አለ አይደለም? ባዛ በሰባት መቶ ስልሳ ስምንት አለም በዚህ ምድር ላይ እንድትሰሩ የወሰነላችሁ ስምንት አርባውን ሰዓት ብቻ ነው። በሳምንት አለን ስንት ሰዓት ይቀራል? መቶ ሀያ ስምንት ሰዓት ያልተነካለ ከስራችሁ አርባውን እንድታኙበት ተፈቅዶላቸዋል ሀኪሞች ምክንያቱም ስምንት ሰዓት አንድ ሰው ካልተኛ ጤና ይታወቃል የሚል ነገር ስላለ ለአሁነ ምልከት የሌ እስካሁን ስምንት ሰዓት ቀርቶ አራት ብትተኛ ጤናቸው ይጠበቃል አርባውን ተኙበት ሰማንያ ሰዓት ልሄድ ስንት ቀረ ሰማንያ ስምንት ሰዓት አለ አሁን ያልተነካ እሺ ሞርጌጅ መክፈል ልጆች ትምህርት ቤት ምን ምን እንደገና ሌላ ሁለተኛ ስራ ስሩና፣ አርባውን ሰጡት። ሁለት ሙሉ ሰዓት ሰጣችሁ ማለት ነው ሁለት ሙሉ ቀን። ስንት ቀረው? አርባ ስምንት ሰዓት አለ አሁንም። እንደገና ሀያ ስምንቱን ሰዓት ለመዝናኛ ለረፍት ለምን ሰጡ? አሁንም ሌላ ሀያ ሰዓት ሀያ ሰዓት አለ። አስሩን ሰዓት ምናልባት መኪና ቢጠፋ መንገድ ቢጠፋባችሁ ምን ቢላችሁ፣ ያንን አጣጡት። አስር ሰዓት አለ አሁንም እንደገና ያስፈልግ መዜ የሁሉ ሲሆን ስንት ደቂቃ? ስለ ሞተልህ፣ ስለ ክርስቶስ፣ ስለ ክርስቲያናዊ ህይወትህ፣ ስለ ዘላለማዊ ህይወት አስበሽ አስበታ ካለ ስንት ደቂቃ? እርግጠኛ ዜሮ። እርግጠኛ አይ፣ እግዚአብሔር የለም ነው ወገኖች ታላችሁ ይሄ እኮ ደግሞ አሁንም እንዲህ ብለን እኮ የምንደሰትበት ነገር እኮ አንድ ቀን ያከትማል። አሁን ይሄ እኮ የምንደሰትበት፣ የምንዘምርበት ምንም ምንልበት እኮ አንድ ቀን ምን ይቆማል፣ ያከትማል፣ አይኖርም። የሚኖረው ግን ለዘላለም የሚባል ሌላ አለ የምንኖረው ይሄ አጭር ስለሆነ በዚህ አጭር ጊዜ በጣም ብዙ ብዙ ብዙ ስራ መስራት ስላለብን እና ያ የምንሰራው ስራ ግን ለዘላለም ስለሆነ እስቲ ምናችሁ ሞኝ ነው። ለኢንሹራንስ ላይፍ ኢንሹራንስ የሚባል አለ። ላይፍ ኢንሹራንስ ምን እንደሆነ ሰዎች ጠይቄ ሲነግሩኝ ሰው ሲሞት ሰውየው ኢንሹራንስ የገባው ሰው ሲሞት ገንዘቡ እንዲሰጡ። አስ ይታያቸል ለማንኖርበት እኮ ነው። ሲሞት ደግሞ አንዳንዶቹ ለማን እንደሚናዘዙ ስለማያውቁ ከሞቱ በኋላ በላይፍ ኢንሹራንስ ሰዎች ሲጣሉ አይቻሉ። በሞተው ሰውዬ ኢንሹራንስ እንዲያውም ገዳዎችም አይቻለ። በላይፍ ኢንሹራንስ ምክንያት በሚስቶቻቸውን ልጆቻቸው የሚገሉ ሰዎች አሽሙ ውስ በደንብ አለም ምን ያህል እንደሆነ ደም ፈሶለት እንኳን ጽንቅ ተሰጥቶት እንኳን ይህ ሁሉ ነገር ተደርጎላት እንኳን አሁንም ከዚያው ከመከራው ውስጥ ነው ያሉ፣ ነው ወገኖች። ይህ ነገር ይሰማል፣ መሰማት አለበት። አዎ፣ በከንቶ የመሰሰ ደግሞ አይደለም። ለእኔ ለእናንተ፣ ለእያንዳንዳችን ነው ክርስቶስ አጥንቶቹ ሁሉ ውስጥ ይቆጠሩ ድረስ የእኛን አስቀያሚነት በአንድ ሰው መሰልኩት። ኒውዮርክ የኖራችሁ ሰዎች ካላችሁ ባቡር እንጠቀማለን እና በስራ ሰዓት ባቡር ክጥም ስለሚል መቀመጫ አይቀርም። ስለዚህ ዘርዘር ያለች ቦታ ከታየች ባቡር ውስጥ ሁሉም ሮጦ ወደዚያች ነው የሚገባ። አንድ ቀን አንድ ባቡር ተነስቼ ሌላ ባቡር ስቀይር መሀል ላይ ካለው ፍልጎ ላይ እንዲሁ ትንሽ ሰዎች ብቻ አየሁ። ሌላው ጥቅቅ ብሎ ሞልቷል። ላፍ ነው ገና መቀመጫ አገኘው ብዬ ብዬ ስገባ፣ እዛ ውስጥ ሰወርስ ቤት የለውም። አይታችሁም? ያ የሸተተው ነው ሰው። ያንን እኛ በኃጢአት ውስጥ ስንሆን እንደዚያ ነው። ክርስቶስ በመስቀል ላይ እንደዚያ ነው እንደዚያ ነው ሰው። ምክንያቱም የእኛን መከራ ሁሉ ስለተሸከመ እሱ በዚህ በፊቱ የፈሰሰው ደ እዚያው ላይ ደርቆ ሰዎች አይናቸው ስቅቅ እስከሚለው ድረስ ነው ያ። ስለዚህ እንደዛ ሆኖ ነው ለእኛ ውበትን ሰጠንና ጽድቅ ሰጠን አጸደቀን የምንለው። እንዲሁ ዝም ብለው ጸድቀን። አ እሱ የኔን ሀጢያት በሙሉ ተሸክሞ የእሱን ጽድቅ እግዚአብሔር ይመስገን። እሱ መከራውን ተሸከመ፣ ለእኛ ግን ጸጋውን ሰጠ። እሱ ውርደቱን ተሸከመ፣ ለእኛ ግን ኩራቱን፣ መደሰቱን ሰጠ። እሱ ችግሩን ተቀበለ፣ ለእኛ ግን የሕይወት እንጀራ ሆነ። እሱ ተናቀ፣ ለእኛ ግን መከበር ሰጠ። እሱ ተገረፈ፣ እኛ ግን እንድንዘምር አረገ። እሱ አለቀሰ፣ አባቱ ለምን ተውከኝ ብሎ ጮኸ። እኛ ግን ኤሉ እየዘለን ከበሮ ይዘን እንዘምራለን። ይህ ሁሉ በሱ የተገኘ ነው። እግዚአብሔር አምላክ በእሱ ቁስል እኛ ተፈወስ። ከምን ተፈወስ? ከኃጢአት ተፈወስ፣ ከዘረኝነት ተፈወስ፣ ከክፉ ነገር ሁሉ ተፈወስ። አሁን ንጹህ ነን፣ በእግዚአብሔር ፊት እንኖራለን። እግዚአብሔር ይመስገን። በእሱ ቁስልኛ ተፈወስ። ስለሰማችን እግዚአብሔር